ሙሉ ስሙ ቴዎድሮስ ካሳውን ገርማሞ ይባላል። የከተማ ልጅ ነው። ዘሩ እንደ ቀዳማዊ ኃይለ ስላሴ ከጉራጌ ማህበረሰብ ይቀዳል። በናፍቆት የሚሰክሩለት አድናቂዎች አሉ። ቴዲን አራት ኪሎ እንዲገባ አድርጎታል የተባለው አነጋጋሪ ዘፈን በአንዱ አዝማቹ በኩል በአሻው ገዳይ ይላል። ይህንን አዝማች እራሱ ቴዲን በተቀባይነት ደጋግሞ ይለዋል። ቃላት የሚሰነጥቁ አድማጮች ቴዲ አብይን በአሻው ገዳይ ነህ እያላቸው ነው ባይ ሆነዋል። ለዚህ መነሻቸው ያለፉት የጠቅላይ ሚኒስትር አብይ አህመድ የስልጣን አመታት ሚሊዮኖች የተገደሉባቸው መሆናቸው ነው። ደግሞ በሌላኛው የዘፈኑ ክፍል ላይን ሹማ ታዛዥ መሳይ የሚል አገላለጽ እናገኛለን። ይህ አገላለጽ የአብይ ስልጣን መሬት መንካት እንደተሰነው አመላካች ነው። አብይ ሹም የሚያዙ ቢመስሉም በተግባራቸው ግን አልተቻላቸውም የሚል ትርጉም ይሰጣል። ደግሞ ሌላ ጊዜ ቴዲ አፍሮ አብይን ገዳይ በመልክ ይላቸዋል። አብይ ወደ ስልጣን ሲመጡ ስለ አማላዩ መልካቸው ብዙ ይባል ነበር። ሴቶች ያንን ሸጋ አርባ ሁለት ዓመት ጎልማሳ በቴሌቪዥን እያዩ ወጥ ማሳረር እንደጀመሩ ተወርቷል። ቴዲ አብይን ገዳይ በመልክ ብሎ ጎሽሟቸዋል እየተባለ ይገኛል። ያኛው የአብይ መወደድ ከአንድ አመት አላለፈም። የ2011 ጥቢ ወራት በጠቅላዩ ላይ ጥላቻዎች መገንፈል የጀመሩባቸው ናቸው። ቴዲ አፍሮ ያንን ሂደት ለአንድ ዓመት ወደድኩ ህዳር እስኪታጠን ሲል ገልጸዋል። ደግሞ ኢትዮጵያውያን በተለይ የአገሪቱ የፖለቲካ ማዕከል አዲስ አበባ ነዋሪዎች ለምን በአብይ ላይ እንደማያምጹ ሲጠየቁ አብይን የሚተካ ሌላ ሰው ስለሌለ ነው ይላሉ። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለው አይነት ማለት ነው። ቴዲ ይህንን ሁኔታ በኩኩ ሰብስቤው ደጃዝማች የተባለ ዘፈን ውስጥ እንደ አንተ የሚያምር ሌላ ሰው ስላጣን እያለይ ገልጿል። ቴዎድሮስ ካሳሁን ግርማ ሞ ቴዲ አፍሮ የዚያም የዚህም ትውልድ የፖለቲካ መተንፈሻ ነው ተባብለናል። በአብይ ዘመን ጠቅላዩን ደግፏቸው እያመመው መጣ ብሏል የአራት ኪሎ ጌታ በአባይ ግድብ ጉዳይ ጭንቀት በዋጣቸው ጊዜ በግብፅ ላይ ዛቻ ሰንዝሮላቸዋል። አብይን ተቃውሟቸውም ታይቷል። አርማሽ ቀናበል በተባለው ሙዚቃው ላይ እኔም አለሁ እስካሁን ተስፋ ሰንቄ በወንዜ ባገሬ እያለው አገር ናፍቄ እኔስ እስካያሽ ጨነቀኝ አገር መምጫሽ ናፍቀኝ ያለ ብሶቱን ተንፍሶባቸዋል። ናአት ባለው ሌላ ነጠላ ሙዚቃ ላይ ደግሞ ለደቂቃ ማይቆይ በስልቱ ቦግን ለም እያለ መብራቱ ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እያለ ወርፏቸዋል። በአፍላዊ የስልጣን ጊዜያቸው ግን ለብዙ ኢትዮጵያውያን ደጋፊያቸው ሆኖ ቆሞ ነበር። ቃል በቃል በዚያች ዝነኛ ፊርማው በሚያወጣው ጽሁፉ ለዶክተር አብይ አጋርነታችንን እናሳይ ሲል ኢትዮጵያውያንን ለምኗል። ቴዲ አፍሮ በአብይ ላይ መነሳቱን ያወጀው ነጠላ ዜማ ናአት ይባላል። እዚያ ውስጥ ዘውግ ያወረው ድንበር ማላውን የረሳ ሳር አለመልማል ዛሬም በልፍሬሳ የሚልና አብይን የአረንጓዴ አሻራ ሰዋና ንቋል ብሎ የሚተች ገለጻ ተጠቀመ። አሁን ደግሞ በኩኩ ሰብስቤ በኩል ደጃዝማች ብሎ መጥቷል። ራሱ ደጃዝማች የሚለው ማድረግ ለአብይ ቢሰጥ እንደ ስድብ ይቆጠራል። ምክንያቱም ደጃ ነት ከንጉስና ራስነት በታች ነውና በዘመነ መሳፍንት ውስጥ ደጃዝማቾች በአራቱ የአማራ ግዛቶች ውስጥ ሆነው ሕዝቡን ያሰቃዩት ነበር። ቴዲ አፍሮ ደግሞ በአንድ ቃለ ምልልሱ ኢትዮጵያ ዘመናዊ ዘመነ መሳፍንት ውስጥ ናት ብሏል። እናም አብይን እንደ ንጉሥ ሳይሆን እንደ አንድ ደጃዝማች ቆጥሯቸዋል የሚሉ አሉም። አብይ እስካሁን ለዚህ ቅኔ መልስ አልሰጡም፣ ትንፍሽ ሲሉ እንመለስበታለን። አብይ ይሄን ሰው በዚህ የተነሳ ሊያስሩት፣ ሊቀጡት ወይ ደግሞ ከሀገር ሊያስወጡት የሚችሉበት እድል አለ ወይ? ተወያዩበት። ጤና ይስጥልን።